ጤናና አካባቢ የዓለም የጤና ድርጅት ሰነድ እንደሚያመለክተው በአሁኑ ወቅት የዓለማችን 37 ሚሊየን ሕዝብ ኤች አይቪ ተዋሲ በደም ውስጥ ይገኛል። ባለፈው ጎርጎሮሳዊ ዓመት 2015 ላይ 16 ሚሊየኑ ጸረ ኤች አይቪ መድኃኒት እንደሚወስዱ ተመዝግቧል። በሽታው እስካሁን ከ34 ሚሊዮን በላይ ሰዎችን ሕይወት ቀጥፏል። የመድሃኒቱ ስርጭትና የመገኘት ሁኔታው በየጊዜው እየተሻሻለ በመሄዱም ኤች አይቪ የሚያጠፋው የሰው ህይወት ቁጥር እየቀነሰ የተዋሲው መዛመትም መጠነኛ ቢሆንም መሻሻል እንደታየበትም ይነገራል የመጀመሪያው ጸረ ኤች አይቪ መድሃኒት በሙከራና ምርመራ የተረጋገጠው የዛሬ ሰላሳ ዓመት ገደማ ነው ያኔ በዩናይትድ ስቴትስ ፌዴራል የመድኃኒቶች ባለስልጣን የተረጋገጠው የመጀመሪያው አንቲ ሪትሪዮ ቫይራል መድኃኒት ከሌላ መሰል መድኃኒት ጋር ተቀናጅቶ እንኳን የኤች አይቪ ተዋሲን መዛመት መግታት እንዳልቻለ በዚህ ረገድ የተከናወኑ ጥናቶች ዛሬም ያስታውሳሉ። የሟቾች ቁጥርም እንዲሁ ሊቀንስ አልቻለም ነበር። ከእለት ወደ እለት ምርምሩና ሙከራው ቀጥሎ በጎርጎሮሳዊው 1996 ዓ.ም በጣም ፈጣን አንቲ ሪትሪዮ ቫይራል የሚል ቅጽል ታክሎበት የሶስት መድኃኒቶች ጥምረት ሕክምና ተጀመረ። እናም በየጊዜው መሻሻሎችና አዳዲስ የሚባሉ ጸረ ኤች አይቪ መድኃኒቶች እየተዘጋጁ ለገበያ እንደሚቀርቡ መረጃዎች ይዘረዝራሉ። ጸረ ኤች አይቪ መድኃኒቶችን የተመለከተ ዝግጅት እንድናቀርብ መነሻ የሆኑን የዶችቨለ የረዥም ዓመት ተከታታይ እንደሆኑና ከሰሜን አውሮፓ ሀገራት ባንዱ እንደሚኖሩ የገለጹ አድማጫችን በድምፅ የላኩልን ጥያቄ ነው። እንዲህ ይላሉ። ጤና ይስጥልኝ፣ ሰላማችሁ ይብዛ። ዶቼ ቬሌዎች እንደምን አላችሁ? ከሰላሳ አመት በፊት የምከታተላችሁ ደንበኛችሁ ነኝ። ጀስት ማዳመጥ ነው፣ በፍቅር ነው የምወዳችሁ። ግን አንድ ጥያቄ አለኝ። በጤና ጉዳይ ላይ ነው። በአንድ በስካንዲኒቪያ ሀገር ውስጥ ነው ምኖረው። ከኤች አይቪ ጋር ነው ምኖረው እና ከአስራ ምናምን አመት በፊት ነው ማቀው፣ ግን ኦልሞስት አመት ሆኖኛል መድኃኒት መውሰድ ከጀመር ግን ጠቅልዬ መግባት እፈልጋለሁ ወደ አገሬ ወደ ኢትዮጵያ ማለት ነው። እዚህ መወስደው መድኃኒት ኖርቬር ይባላል። መቶ ግራም ኤን ኦ አር ቪ አይ አር አንደኛው ደግሞ ኢ ፒ አይ ቪ አይ አር ሶስት መቶ ግራም ፍሪዚስታ ስምንት መቶ ግራም እና ቪ አይ አር ኢ ኤ ዲ ፍሬዲ ሁለት መቶ አርባ አምስት ግራም አሁን ጠቅልዬ ኢትዮጵያ ብገባ እና እዛ ያለው መድኃኒት ኳሊቲነቱ ሊጎዳኝ ይችላል ወይ? ምንድን ነው የምትሰጡኝ ምክር ማለት ነው። ሸዋዬ ነው ስፔሻል አድርጌ የምጠይቅሽና አደራ፣ በጉጉት ጠብቃለሁ። የተከበሩ አድማጫችን የእርስዎን ጥያቄ በመያዝ ከጀርመንም ከኢትዮጵያም ስለ ጉዳዩ የተሻለ እውቀት ያላቸውን ወገኖች አነጋግረናል። እዚህ ጀርመን ኑረንበርግ ከተማ ኤች አይ ቪ ተዋሲ በደማቸው ለሚገኙ ወገኖች የምክር አገልግሎት የሚሰጠው ጽፈት ቤት ኃላፊ ካትሪን ሽትሮ ሁሰር በአጠቃላይ ጸር ኤች አይ ቪ ስለሆኑት መድኃኒቶች እንዲህ ብለውናል። መድኃኒቶቹ ሁሉ ኤች አይ ቪ ተዋሲን የመዋጋት ስራ ነው የሚሰሩት። ለምሳሌ አዳዲሶቹ ጸረ ኤች አይ ቪ መድኃኒቶች ሁሉም በእኩል ደረጃ በዚህ ረገድ ጥሩ ይሰራሉ። የቆዩት መድኃኒቶችም ተመሳሳይ ተግባር ቢኖራቸውም የሚያስከትሉት የጎንዮሽ ጉዳት ከአዳዲሶቹ ጋር ሲነጻጸር በርከት ይላል። በእርግጥ ከአንዱ ሰው ሌላው ላይ የተለየ ነገር ሊያሳዩ ይችላሉ። ይህን ካሉ በኋላ በተለይ ኢትዮጵያ ውስጥ ስለሚገኙት የጸረ ኤች አይቪ መድኃኒቶች የጥራት ደረጃ ለመነጋገር እዛ የሚከፋፈሉትን መድኃኒቶች ምንነት፣ የያዙትን ንጥረ ነገር እንዲሁም በየትኛው የመድኃኒት ፋብሪካ እንደተመረቱ የግድ ማወቅ እንደሚያስፈልግ ነው የገለጹልን። አድማጫችን፣ እርስዎ ስለሚወስዷቸው መድኃኒቶች ከተለያዩ የመረጃ ምንጮች ያሰባሰብነውን እናስቀድም። ኖትሪቭ የተሰኘው መድኃኒት የኤች አይቪ ተዋሲ ሴል እንዳይራባ የሚያደርግ ጸረ ኤች አይቪ መድኃኒት ነው። እንደ ሐኪም ትዕዛዝም ከሌላ ጸረ ኤች አይቪ መድኃኒት ጋር በጥምረት መወሰድ ይኖርበታል። ፕሬዚስታ ከሌላ ጸረ ኤች አይቪ መድኃኒቶች ጋር መወሰድ ያለበት የኤች አይቪ ተዋሲን የሚያዳክም መድኃኒት ነው። ኤፍቪር የኤች አይቪ ተዋሲን የሚያዳክም እንዲሁም ከሌላ ጸረ ኤች አይቪ መድኃኒት ጋር በጥምረት የሚወሰድ ሲሆን ከሌሎቹ በተሻለ የጎንዮሽ ጉዳቱ መጠነኛ መሆኑ ተገልጿል። ቪሬድም እንዲሁ ከሌላ ጸረ ኤች አይቪ መድኃኒት ጋር በጥምረት የሚወሰድ ነው። የኤች አይቪ ተዋሲን ባያጠፋም እንደሚያዳክመው ነው ስለ መድኃኒቱ በዘርፉ ምሁራን የተጠቀሰው ማብራሪያ የሚያመለክተው ጠንከር ያለ የጎንዮሽ ጉዳት እንዳለውም ተገልጿል። ስለ ሁሉም መድኃኒቶች የተሰጡት ማብራሪያዎች በአንድ ነገር ይመሳሰላሉ። ይኸውም መድኃኒቶቹ ኤች አይቪ ተህዋሲን አያጠፉም ግን መጠኑ እንዲቀንስና እንዲዳከም ያደርጋሉ። የጎንዮሽ ጉዳቶችም አሏቸው። ለርሶ ጥያቄ በምላሽ ማግኘት የሚቻለው ከኢትዮጵያ ነውና ከብዙ ሙከራዎች በኋላ በዘውዲቱ ሆስፒታል በቀጥታ በዚህ ጉዳይ ላይ የሚሰሩትን ዶክተር አስቴር ሸዋ ማረን አገኘን። ዶክተር አስቴር የጸረ ኤች አይቪ መድኃኒት የጥራት ደረጃ ጉዳይ ኢትዮጵያም ውስጥ እንደማያሳስብ ነው ያስረዱን። አንዳንዴ የተባሉት መድኃኒቶች ባይኖሩ እንኳን ተመሳሳያቸው አለ። ብዙዎችም እየተጠቀሙበትና ውጤት እያዩበት እንደሆነም አስረዱ አስረዱን። እስካሁን ድረስ ያው የኛም ሀገር ላይ በፈረንጆች አቆጣጠር ሁለት ሺህ ሶስት ድረስ ነው የተጀመረው ግን በደንብ ያው ኳሊቲ የተጠበቀ በደንብ ጥሩ የሆኑ መድኃኒቶች ናቸው ያሉት፣ እና እየሰራ ነው የምናየው ሰርቷል ብለን ማለት ያው በሽተኞቹ በጣም ጤናማ ናቸው፣ የቫይረሱ መጠን ቀንሶላቸዋል። ስለዚህ እየሰራ ነው መድኃኒቱ፣ በደንብ ኳሊቲ የተጠበቀ ነው። መድኃኒቶቹ በስም ይታወቃሉ። ኢትዮጵያ ውስጥ የሚሰራ እንግዲህ አሁን አዎ ይታወቃል። አሁን እሱ የሚወስዳቸውን መድኃኒቶች ይህ ነው ብሎ ቴክስ ቢያደረግልኝ ዋሉ፣ እነዚህ መድኃኒቶች ወይንም ደግሞ እነዚህ በዚህ ይቀየራሉ ተመሳሳይ ናቸው የሚለውን መነጋገር ይቻላል። እኔ ጋ ስሞች ሰጥተውኛል። እሺ፣ ምንድናቸው? ኖርቪር ኖርቪር አንድ መቶ ግራም ኤፕቪር ሶስት መቶ ሚሊግራም፣ ሶስት መቶ ግራም፣ ፐርዚስታ ስምንት መቶ ሚሊ ግራም እና ቪሬድ ሁለት መቶ አርባ አምስት አዎ እነዚህ ሁለቱ መጨረሻ የጠራሻቸው የሉንም ግን ተመሳሳዮቹ ይኖራሉ ሁለቱ መጀመሪያ የጠራሻቸው ግን አለን። ለእነዚህ አሁን መተኪያ የሚሆኑትና እዚህ ጥቅም ላይ የሚውሉትን እስቲ አብሯሩልኝ። አሁን ያለው ሱ ሁለተኛ ደረጃ መድኃኒት ላይ ነው። እነዚህን መድኃኒቶች ደግሞ ተቀራራቢ ናቸው ብለን በምናስባቸው ልንቀይርለት እንችላለን እንጂ ኤግዛክት እሱ የሚወስዳቸው እነዚህ የሁለቱ መጨረሻ ላይ የጠራሻቸው እያሉ ነን። መድኃኒቶቹ እንደው በጥቅል ሲታይ በመላው ዓለም የሚሰራጨው መድኃኒት ተመሳሳይነት አለው። ዋናው ዓላማቸው ምንድን ነው? የአንደኛ ደረጃ መድኃኒት ያው ለሁሉም መጀመሪያ ላይ የሚሰጣቸው ነው። ሁለተኛ ደረጃ ብለን የምንለው የመጀመሪያው ደረጃ ፌል ሲያደረግ ነው። የነዛ እንግዲህ መለኪያዎች አሉ። የቫይረስ መጠናቸው ይታይና ሰዎች ቫይረሱ እየጨመረ ከመጣ ያ በዛ ምክንያት የመጀመሪያ ደረጃው አልሰራም ተብሎ ወደ ሁለተኛ ደረጃ ይቀየራል። እንደገና ሁለተኛ ደረጃ ካልሰራ ደግሞ ሶስተኛ ደረጃ የሚባል አለ። እነዚህ ሶስተኛ ደረጃው መድኃኒት በእኛ ሀገር ላይ የለም። እነዚህ እንግዲህ መድኃኒቱ እንዴት ነው ይሰራል ብሎ ለማለት ደግሞ መድኃኒታቸውን በአግባቡ የሚወስዱ ሰዎች ሲዲ ፎራቸው ይጨመራል፣ የቫይረሱ መጠን ይቀንሳል፣ የማይቆጠር ደረጃ ይደርሳል፣ ተጓዳኝ በሽታዎች አይኖሯቸውም። ጤናማ ሆኖ ነው እንደ ማንም ሰው ስራቸውን የየቀሩ አክቲቪቲያቸውን መቀጠል የሚችሉ ሰዎች ናቸው። ምንም አይነት ችግር በጤና አንጻር የሌላቸው። ስለዚህ እስካሁን ድረስ ያንን ነገር እየተሰራላቸው፣ አንድ ሰው መድኃኒት ሰርቶለታል የሚለው ረይ ስድስት ወሩ ይሰራለታል። የሲዲፎሩ መጠን እየጨመረ ነው የሚመጣው። የቫይረሱ መጠን የማይቆጠር ደረጃ ደርሷል እና ያው የሀገራችን ላይ ያለው መድኃኒት በደንብ ኳሊቲ የተጠበቀ መሆኑን እና በሰዎቹ በሚደረገው ምርመራ እየታየ ነው እና ጥሩ ነው ማለት ነው። የመድኃኒቶች አወሳሰድ ላይ አንድ ሰው ሊያደርጋቸው የሚገባቸው ጥንቃቄዎች ምንድን ናቸው? ምናልባት እነዛም መድኃኒቱ በደንብ እንዲረዳ አስተዋጽኦ ሊኖራቸው ከቻለ አዎ እንግዲህ ምንድነው አንድ ሰው መድኃኒት ከጀመረ በታዘዘው መጠን መድኃኒቱን በአግባቡ በሰዓቱ መውሰድ ነው። ሰዓቱን ሳይሸራር እስከዛሁን ሶስት ሰዓት የሚወስድ ከሆነ ሁሉ ጊዜ ሶስት ሰዓት ላይ መውሰድ አለበት። መረሳት የለበትም። በተረሳ ቁጥር ይሄ መድኃኒት እንደ ሌላው መድኃኒት አይደለም። ከቫይረስ ጋር የመለማመድ ባህሪ ነው ማለት ነው። ስለዚህ በአግባቡ ሰዓቱን ጠብቆ በታዘዘለት መጠን መውሰድ ነው። ብዙውን ጊዜ ስለ ጸረ ኤችአይቪ መድኃኒቶች ሲነገር የአመጋገብን ጉዳይ የሚያነሱ ወገኖች አሉ። መድኃኒቱ ምን አይነት የአመጋገብ ስርዓት ይፈልግ ይሆን? ዶክተር አስቴር ሸዋ አማረ የተለየ ነገር የለም ነው የሚሉት። ምግብ እንግዲህ ማንኛውንም ምግብ መብላት ይችላል። ግን ምንድነው ለምሳሌ አንዳንድ መድኃኒቶች አሉ ይሁን የፋቨርኒስ ብንል መድኃኒቱን በሚወስድበት ጊዜ ጥባት አብዝቶ በሚወስድበት ጊዜ ሳይድ ኢፌክቱ ይጨምርበት ይችላል። ስለዚህ እነዛን ናቸው እንጂ ራሱም መመሪያዎች ስላላቸው መድኃኒቱን ሲወስዱ ከመድኃኒቱ ጋር አብሮ የሚያመጡት ነገሮች ላዩ ላይ ተጽፎ ስላለ እነዛን እያዩ መውሰድ ይቻላል። ምግብ ደግሞ ያው በደንብ ማንኛውን ምግብን መብላት ይቻላል፣ ችግር የለም። ከምግብ ጋር እንግዲህ አድማጫችን ዋናው ጥያቄያቸው ኢትዮጵያ ውስጥም እዚህ ውጪ እንደምንወስደው መድኃኒት ደረጃውን የጠበቀ መድኃኒት አገኛለሁ ወይ ነው? ደረጃውን ስለጠበቀ ነው። ሰዎቹ ጤናማ ሆነው የቫይረሳቸው መጠን የማይቆጠር ደረጃ ደርሶ ሲዲ ፎራቸው ጨምሮ ጤናማ የሆኑት ደረጃውን የጠበቀ መድኃኒት ስለሆነ ነው። ደረጃው ደግሞ በደንብ ተፈቅሶ ነው የሚገባው እና ቢመጣ ምንም ችግር የለም። ከውጭ ብዙዎች እየመጡ ያው የነበራቸውን መድኃኒት በተመሳሳይ እየተቀየረ እየኖሩ ነው ያሉት። ከአሜሪካ ከተለያየ ሀገር የሚመጡና እዚህ የሚቀሩ ምክንያቱም እሱ ብቻ አይደለም የተለያዩ ሰዎች ከተለያየ ሀገር ይመጣሉ የሚስማማቸውን አብሮ የሚሄደውን መድኃኒት እያደረግን እየኖሩ ነው ያሉት እና ምንም ችግር የለውም፣ ጥሩ ነው። የተከበሩ አድማጫችን ከዶክተር አስቴር ሸዋማረ በቂ ማብራሪያ እንዳገኙ ተስፋ እናደርጋለን። የበለጠ ማብራሪያ በግሎ ለማግኘት ከፈለጉ ዶክተር አስቴር ለመተባበር ፈቃደኛ እንደሆኑ ስለገለጹልን ለዝግጅት ክፍላችን ቢያሳውቁን የእሳቸውን አድራሻ ከእኛ ማግኘት ይችላሉ። ዶክተር አስቴር ሸዋ አማረን በእርሶና በመላው ዝግጅታችን ተከታታዮች ስም ከልብ እናመሰግናለን። አድማጮች ለዕለቱ ያልነውም በዚሁ አበቃን። አስተያየት ጥቆማችሁ አይለየን።